ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያና ኤርትራ መካከል የነበረው የሻከረ ግንኙነት ታድሶ ጠንካራ ወዳጅነት እየተመሰረተ መሆኑ ይታወቃል። ይህን ወዳጅነት የበለጠ ማጠናከር እንዲቻል የመጀመሪያው አምባሳደር አቶ ሰመር እርሱም ዛሬ የሹመት ደብዳቤያቸውን አቅርበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ሙሉ ዝርዝሩ በአብይ ርዕስ ተይዟል። በነቀምቴ ከተማ ዛሬ አንድ ሰው በመንግስት ኃይሎች ሲገደል፣ አንድ ሰው ደግሞ ቆስሏል፣ ይላሉ የአካባቢው ነዋሪዎች። ስለ ጉዳዩ የመንግስት አካላት የሰጡት መልስ የለም። በመጽሔቱ የትንታኔ ርዕስ ይዘናል። በዕለቱ አበይት ዜና የኤርትራ አምባሳደር በኢትዮጵያ መሾማቸው፣ የሱዳኑ ፕሬዝደንት ኦማር ሐሰን አልበሽር ላይ በተቀሰቀሰው ተቃውሞ የአንድ የጋዜጠኞች ቡድን ሥራ ማቆሙ፣ በኮንጎ ዲሞክራሲያዊት ሪፐብሊክ አዲስ ሁከት መቀስቀሱ፣ እንደዚሁም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኢራቅን ድንገት መጎብኘታቸው የሚመለከቱ ዜናዎች ይዘናል። እየተገባደደ ያለውን የአውሮፓውያን 2018 መለስ ብለን የምንመለከትባቸው ዘገባዎችና የአንድ ኢትዮጵያዊ አሜሪካዊ ፊልም የሚያስቃኘን ባህልና ማህበረሰብ በሁለተኛው አጋማሽ ይጠብቋቸዋል። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ከዛሬ ሐሙስ ታኅሳስ 17 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና እኔም ሶሎሞን አባተ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር ስቱዲዮ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ የዕለቱ የዓለም ዜና ይቀርባል። ኤርትራ በኢትዮጵያ አምባሳደር ስትሾም ከ20 ዓመታት በኋላ የመጀመሪያው የሆኑት አቶ ሰመረ ርዕሶም የሹመት ደብዳቤያቸውን ዛሬ ለፕሬዚደንት ሳህለ ወርቅ ዘውዴ አቅርበዋል። የአምባሳደር ሹመት ደብዳቤ ማቅረብ ይፋ የተደረገው በተለይ በዛላምበሳ በኩል ያለው የኢትዮጵያና የኤርትራ ድንበር መዘጋቱ በተገለጸበት ማግስት መሆኑ ነው። የዚህ ዜና ሙሉ ዘገባ በአብይ ርዕስ ይቀርባል። በሱዳኑ ከዚያ የሚቀድም ሌላ ዘገባ አለ። ቪዥን ኢትዮጵያ ለመጀመሪያ ጊዜ ሰባተኛ የጥናትና ምርምር ጉባኤውን አዲስ አበባ ላይ ከፈተ። የድርጅቱ ፕሬዚዳንት ከመንግስት ጋር ትብብር መደረጉን አስታውቀዋል። ለሁለት ቀናት በሚዘልቀው በዚህ ጉባኤ ከሀያ በላይ የጥናት ጽሁፎች እንደሚቀርቡም ተመልክቷል። አድማጮች፣ የዚህንም ዝርዝር በመጽሄቱ ክፍለ ጊዜ እናቀርባለን። በሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ላይ የተቀሰቀሰውን ተቃውሞ ለመደገፍ አንድ የሀገሪቱ ጋዜጠኞች ቡድን ስራ ማቆሙን አስታውቀዋል። ይህ የሱዳን ጋዜጠኞች መረብ አባላት ዛሬ ከስራቸው ገበታ ላይ ተነስተው በመውጣት ያሳዩት ተቃውሞ በምግብና በነዳጅ እጥረት እንዲሁም በዳቦ ዋጋ ድንገት መናር ምክንያት ታህሳስ ሀያ የተቀሰቀሰው እምቢተኛነት አካል ሆኗል። በሌላ በኩል ግን በሳምንቱ ውስጥ ለመጀመሪያ ጊዜ ካርቱም ውስጥ ዛሬ የአደባባይ ሰልፍ ሳይታይ ውሏል። ባለፉ ቀናት የወጡ ሰልፈኞች ፕሬዚዳንት አልበሽር እንዲወርዱ ሲጠይቁ ተሰምተዋል። ፕሬዚደንቱ ተቃዋሚዎችን ከሃዲዎችና ቅጥረኞች ሲሉ ቢጠሯቸውም የምጣኔ ሀብት ማሻሻያዎችን እንደሚያደርጉ ግን ቃል ገብተዋል። የሀገሪቱ የጸጥታ ኃይሎች በሳምንት ውስጥ ባልታጠቁ ሰልፈኞች ላይ በወሰዷቸው በቀጥተኛ ተኩስ የታጀቡ የኃይል እርምጃዎች ሰላሳ ሰባት ሰዎችን ገድለዋል ሲል ዓለም አቀፉ የመብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከትናንት በስተያ ማክሰኞ ባወጣው ሪፖርት የማምናቸው ያላቸውን ምንጮች ጠቅሶ አመልክቷል። ሱዳንን ጠንካራ በሚባሉ እጆች ላለፉት 29 ዓመታት የመሩት ፕሬዚዳንት ኦማር አልበሽር ምዕራባዊቱ ዳርፉር ግዛት ውስጥ ከአስራ አምስት ዓመታት በፊት ተነስቶ የነበረን አመፅ ለማዳፈን በወሰዱት የጭካኔ እርምጃ ፈጽመዋቸዋል በተባሉ በሰብዕና ላይ በተፈጸሙ ወንጀሎችና ዘር በላይ የፍጅት ተከሰው ሄግ የሚገኘው ዓለም አቀፉ የወንጀል ችሎት የእስር ዋራንት ቆርጦ እያሳደናቸው ይገኛል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የፊታችን እሁድ ይካሄዳል ከተባለው ፕሬዚዳንታዊ ምርጫ ውጪ እንዲሆኑ መወሰኑ መወሰኑ ያስቆጣቸው የሀገሪቱ ምስራቃዊ አካባቢዎች ነዋሪዎች ያደረጉትን ሰልፍ ለመበተን ፖሊስ ዛሬ በወሰደው እርምጃ በተቃዋሚዎች ላይ ቀጥተኛ ተኩስ መክፈቱና አስለቃሽ ጋዝ መርጨቱ ተዘግበዋል። ቤኒ በምትባለው ከተማ እንዲሁም ቡቴምቦና በአካባቢዎቻቸውም ባለው የገዳዩ ኢቦላ ወረርሽኝ ሳቢያ ድምጽ መስጠቱን ወደፊት ታችን መጋቢት ማዛወሩን የምርጫ ኮሚሽኑ ካሳወቀ በኋላ በአስሮች የሚቆጠሩ ተቃዋሚዎች በቤኒ ከተማ ጎዳናዎች ላይ ጎማ እያቃጠሉ ቁጣቸውን ከመግለጻቸውን ባሻገር በኢቦላ ሕክምናና እንክብካቤ ማዕከላት ላይም ጥቃት ማድረሳቸው ታውቋል። ቤኒ ከተማ ውስጥ ወደ ምርጫ ኮሚሽን ጽህፈት ቤት የሄዱ የተቃዋሚዎች ቡድን አባላት በእሁዱ ምርጫ ላይ ከመላው አገሪቱ ጋር ድምፅ መስጠት መብታችን ይከበርልን ሲሉ የምርጫ ኮሚሽኑ ፕሬዚዳንትም ከስራቸው እንዲነሱ ጠይቀዋል። የምርጫ ኮሚሽኑ በተጨማሪም በምዕራብ ኮንጎም በሚስተዋለው የጎሳ ግጭት ሳቢያ ድምፅ መስጠቱ በዩምቢ ከተማም እንዲተላለፉ ወስኗል። ኮንጎ ዲሞክራሲያዊ ሪፐብሊክ የአሁኑ ምርጫ የምታካሄደው ከእርሳቸው የቀደሙት ፕሬዚዳንት አባታቸውን ሎረን ደሪዜ ካቢላ የዛሬ አስራ ሰባት አመት እንደተገደሉ መንበረ ስልጣኑን ይዘው የቆዩትን ጆሴፍ ካቢላን ለመተካት ነው። ምርጫው ይካሄዳል ከተባለው ከሁለት ዓመታት በፊት የነበረ ቢሆንም በየወቅቱ እየተላለፈ ቆይቶ በአገሪቱ ውስጥ ብዙ ከቶችና አመጾች ሲያስከትል መዝለቁም ይታወሳል። እርምጃዎቹ ካቢላ የሚፈልጓቸውን እጩ ኤማኑኤል ራማዛኒ ሻዳሪን ለማገዝ የሚወሰዱ ናቸው ሲሉ የየአካባቢው ፖለቲከኞች ወቀሳ ያሰማሉ። የኮንጎ ግዙፉ ተቃዋሚ ፓርቲ መሪ ፌሊክስ ቼሲ ኬዲ የቀድሞ እንደራሴ የሆኑት የአሁኑ የሞቢል ኤክሰን ስራ አስኪያጅ ማርቲን ፋዩሉ ከሀያ አንድ የሻዳሪን ተቀናቃኞች መካከል ናቸው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራቅ ውስጥ ግዳጅ ላይ የሚገኙ ወታደሮቻቸውን ቀደም ሲል ባልተነገረ ድንገተኛ ጉብኝት ትናንት መካከላቸው ተገኝተው ካነጋገሩ በኋላ ዋሽንግተን ገብተዋል። ትራምፕ ዋሽንግተን ከደረሱ ከአንድ ሰዓት በኋላ በትዊተር ባስተላለፉት መልእክት ኢራቅ እና ጀርመን ውስጥ የሚገኙ ሰራዊቶቻቸውን አይተው መመለሳቸውን ገልጸው አንድ ነገር እርግጥ ነው፣ ሀገራችንን የሚወክሉ ማሸነፍ እንዴት እንደሚቻል የሚያውቁ እጅግ ድንቅ ሰዎች አሉን ብለዋል። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ትናንት ምሽት ላይ በትዊተር ባሰራጩት መልእክት ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ ወታደሮቻችንንና ከፍተኛ የጦር መሪዎችን ለመጎብኘት ለአገልግሎታቸው፣ ለስኬታቸው፣ ለመሥዋዕትነታቸው ምስጋና ለማቅረብ እንዲሁም መልካም ገናን ለመመኘት በገና ሌሊት ከዋሽንግተን ተነስተዋል ብለዋል። ፕሬዚደንት ትራምፕ ኢራክ ላሉት ወታደሮቻቸው ንግግር ባደረጉበት ወቅት እስላማዊ መንግስት ጨርሶ ሊሸነፍ በጣም ተቃርቧል፣ የከሊፋው መንግስትም የለም ሲሉ ከሶሪያ የመውጣት ሐሳባቸውን አጠናክረዋል። ወደ ሶሪያ ከስምንት ዓመት በፊት ለሦስት ወራት ገብተን ተመልሰን መውጣት ተስኖናል ያሉት ትራምፕ ሐሳባቸው አይሲስን ከወታደራዊ ጠንካራ ይዞታቸው ይዞታዎቹ ማስወጣት እንደነበረና የቡድኑን ርዝራዦች ከአካባቢው ጠራርጎ ለማጥፋት ቱርክ መስማማቷን አስታውቀዋል። ሁለት ሺህ የሚሆኑ ወታደሮቻቸውን ስርዓት ባለው መንገድ ባሉት ሁኔታ እንደሚያወጡ ፕሬዚደንቱ አመልክተዋል። የዋይት ሃውስ ቤተ መንግሥት ሪፖርተራችን ፓትሲ ዊዳኩስዋራ ተጨማሪ ያላት ሶሎሞን ክፍሌ ያቀርበዋል። ፕሬዚደንት ዶናልድ ትራምፕና ባለቤታቸው ቀዳማዊት እመቤት መሌኒያ ትራምፕ የአሜሪካ ወታደሮችን ለመጎብኘት ወደ ኢራቅ የሄዱት በገና በዓል ማግስት ነው። ሚስተር ትራምፕ ወደ ኢራቅ የሄዱበትን ምክንያት ገልጸዋል። ወደ አላሳድ የመጣ ነው የአሜሪካንን ደህንነት ለማስጠበቅ ጠንካራና ነጻ እንድትሆን ላደረጉት ሁሉ ከልብ የመነጭ አክብሮታችንን ለመግለጽ ነው። ፕሬዝደንት ዶናልድ ትራምፕ እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ድል ተቀዳጅተናል ካሉ በኋላ የዩናይትድ ስቴትስን ወታደሮች ከሶርያ ለማስወጣት የደረሱበትን ውሳኔ ይፋ ያደረጉት ባለፈው ሳምንት እንደነበር ይታወሳል። ሚስተር ትራምፕ በተጨማሪም ከመጪው ወር አንስቶ በአፍጋኒስታን ከተመደቡ ዐሥራ አራት ሺህ የአሜሪካ ወታደሮች ገሚሱን ወደ ሀገራቸው እንዲመልስ ለመከላከያ ሚኒስቴር ማለት ለፔንታገን መመሪያ ሰጥተዋል። በአሁኑ ጊዜ ወታደሮችን ማስወጣት አካባቢውን ወደ ባሰ ትርምስ ያስገባል ሲሉ ወታደራዊ ባለሥልጣናት አስጠንቅቀዋል። ይህንኑ በተመለከተ ከፕሬዝደንቱ ጋር የፖሊሲ ልዩነት እንዳላቸው በመግለጽ መከላከያ ሚኒስትሩ ጂም ማቲስና እስላማዊ መንግሥት ነኝ ከሚለው ቡድን ጋር በሚዋጋው ዓለም አቀፉ ጥምረት የዩናይትድ ስቴትስ ልዩ ተወካይ ብሬት ማገርክ ሁለቱም ሥራቸውን ለቀዋል። ፕሬዚደንት ትራምፕ ከሶሪያ ለመውጣት የወሰዱትን እርምጃ ተከላክለዋል። ከሁለት ዓመታት በፊት ፕሬዚዳንት ስሆን የአይስስ ተዋጊዎች በጣም የበላይነት ነበራቸው፣ ዛሬ ግን አይደሉም። ትልቅ ሥራ ነው የተሠራው። ይህ የትራምፕ የኢራቅ ጉብኝት የተደረገው ፕሬዚደንቱ የገናን በዓል አስመልክተው ከጽህፈት ቤታቸው በዓለም ዙሪያ ለሚገኙ የዩናይትድ ስቴትስ ወታደሮች የመልካም ምኞት መግለጫ ማቅረባቸውን ተከትሎ ነው። የዩናይት ስቴትስ መንግስት በከፊል ከተዘጋ ዛሬ ስድስተኛ ቀኑን ቢይዝም በፕሬዚዳንት ዶናልድ ትራምፕና በዲሞክራቲክ እንደራሴዎች መካከል መግባባት ላይ ስለመደረሱ አሁንም የታየ ፍንጭ የለም። ፕሬዚዳንቱ በሜክሲኮና በዩናይት ስቴትስ ወሰን ላይ የግንብ አጥር ለማቆም የጠየቁትን የአምስት ቢሊዮን ዶላር ወጪ ያካተተ የመንግስታቸውን በጀት ዲሞክራቶቹ በመቃወማቸው በገቡበት መፋጠጥ ነው መንግስቱ ስራዎቹን በከፊል ለማቆም የተገደደው። አጠር አጠር ላሉ ዜናዎች ደግሞ የሳዑዲ አረቢያው ጋዜጠኛ ዣማል ካሾግዢ ኢስታንቡል ቱርክ ውስጥ መገደል ዓለም አቀፍ ቁጣና ንዴትን ከቀሰቀሰ ከሶስት ወራት በኋላ የሳዑዲው ንጉሥ ሳልማን ሹምሽር አድርገው መንግሥታቸውን በአዲስ መልክ አዋቅረዋል። ላለፉት ሦስት ዓመታት ሥልጣን ላይ የነበሩትን የውጭ ጉዳይ ሚኒስትር አብዱል አጁቤርን አንስተዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በመግቢያችን ቀደም ብዬ ታህሳስ 17 ብዬ ነበር። ይቅርታ፣ ማስተካከያ ታህሳስ 18 2011 ዓ ምት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ዕለቱ አቢር እስከ ማለፋችን በፊት ለቅምሻ ከሁለተኛው አጋማሽ ድምጾች ይህን እናሰማችሁ። You must be at peace. Find peace. Choose peace. <laughs> I have not been listening to that voice for many years. ይሰኛል የሁለት ዓለም ባህል የኑሮ መስተጋብር ዘይቤና ከግዙፍ የፊልም ሰሌዳ የከሰተው ኢትዮጵያዊና አሜሪካውያን ተዋናዮች ተሳተፉ የተሳተፉበት የሰሎሚ ሙሉጌታና የናግዋ ኢብራሂም ፊልም ነው። በባህልና ማህበረሰብ ከፊልሙ አዘጋጅና ከተዋናዮቹ አንዱን ይዘን እንመለስበታለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ በኢትዮጵያ የኤርትራ አምባሳደር ሆነው የተሾሙት ሰመረ ርዕሶም የሹመት ደብዳቤያቸውን ዛሬ ለፕሬዝደንት ሳህለ ወርቅ ዘውዴ አቅርበዋል። ኤርትራ በኢትዮጵያ አምባሳደር ስትሾም ከሀያ ዓመታት በኋላ አምባሳደር ሰመረ የመጀመሪያው መሆናቸው ነው። አምባሳደሩ የሹመት ደብዳቤያቸውን ማቅረባቸው ይፋ የተደረገው በተለይ ዛላምበሳ ላይ የኢትዮጵያና የኤርትራ መሸጋገሪያ ድንበር መዘጋቱ በተገለጸ ማግስት ነው። በውጭ ጉዳይ ሚኒስቴር የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተጨማሪ አለው። ለተሻሻለው የኢትዮጵያና የኤርትራ ግንኙነት ዋነኛ ምልክት ተደርጎ የሚቆጠር ዜና ነው ዛሬ ከአዲስ አበባ የተደመጠው። ኤርትራ በኢትዮጵያ እንዲወክሏት ከሀያ ዓመታት በኋላ ለመጀመሪያ ጊዜ የሾመቻቸው አምባሳደር ዛሬ ይፋ ደብዳቤ አቅርበዋል። ኤርትራዊው አምባሳደር ሰመረ ርዕሶም ዛሬ ለኢትዮጵያ ፕሬዝዳንት ሳለወርቅ ዘውዴ የሹመት ደብዳቤያቸውን ካቀረቡት አምስት የሀገራት አምባሳደሮች አንዱ ነበሩ። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም ለጋዜጠኞች አብራሩት ይህንኑ ነው። ለ20 ዓመት ያህል በኢትዮጵያና ና ኤርትራ መካከል የነበረው የሻከረ ግንኙነት ታድሶ ጠንካራ ወዳጅነት እየተመሰረተ መሆኑ ይታወቃል። ይህን ወዳጅነት የበለጠ ማጠናከር እንዲቻል የመጀመሪያው አምባሳደር አቶ ሰመረ ርዕሶም ዛሬ የሹመት ደብዳቤያቸውን አቅርበዋል። ክቡር አምባሳደሩ በኢትዮጵያና ና ኤርትራ ሕዝቦች መካከል አዲስ የመተባበር የመተቃቀፍና በጋራ የመስራት ምዕራፍ እውን ሆኗል ሲሉ ተናግረዋል። አምስት አምባሳደሮች ናቸው የሹመት ደብዳቤ ያቀረቡት። ከአምስቱ አራቱ አፍሪካውያን ከኢትዮጵያ ጋር በተለያየ መንገዶችና ምክንያቶች የጥርብ ቁርኝት ያላቸው ናቸው። ከኤርትራ አምባሳደር በተጨማሪ የሶማሊያ፣ የግብፅ እና የቱኒዚያ አምባሳደር የሹመት ደብዳቤያቸውን አቅርበዋል መቀመጫቸውን ኬንያ ያደረጉት የታይላንድ አምባሳደርም እንደዚሁ የሹመት ደብዳቤ አቅርበዋል። በኤርትራ የትምህርት ሚኒስትርነት እያገለገሉ የሚገኙት አምባሳደር ሰመረ ርዕሶም ዛሬ ይፋ ደብዳቤ አቅርቡ እንጂ ሹመታቸው ከተገለጸ ቆይቷል። ባለፈው ጥቅምት መጨረሻም በኢትዮጵያ አገራቸውን እንዲወክሉ የተሾሙበትን ደብዳቤ ለውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አቅርበዋል ኢትዮጵያን በተመሳሳይ የቀድሞውን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴንን በኤርትራ አምባሳደር ሆነው እንዲያገለግሉ መሾሙ ይታወሳል። አቶ ሬድዋን የተሾሙበትን ደብዳቤ ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ያቀረቡት ባለፈው ጥቅምት ነው። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ የኤርትራዊውን አምባሳደር ይፋ የሹመት ደብዳቤ የተቀበሉት ተከፍቶ የቆየው የሁለቱ አገራት ድንበር በከፊል መዘጋቱ እየተገለጸ ባለበት ወቅት ነው። በተለይ በዛላምበሳ በኩል ያለው ድንበር መዘጋቱን ነዋሪዎችና በአካባቢው የሚገኙ የትግራይ ክልል ባለስልጣናት አመልክተዋል። የኢትዮጵያ ፌዴራል መንግስት ግን እስካሁን በጉዳዩ ላይ ያወጣው መግለጫ፣ የሰጠው አስተያየት የለም። ከኤርትራ ወገንም እንደዚሁ ይፋ መግለጫ አልተሰጠም። በዛሬው ጋዜጣዊ መግለጫ ላይ ስለ ሁኔታው የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም መረጃው እንደሌላቸው ነው የተናገሩት። ተጨማሪ መረጃ ሲኖረኝ ወደ እናንተ እመለሳለው ነው ያሉት። ጥያቄው በተደጋጋሚ የተነሳላቸው ቃል አቀባዩ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ it's been እስክንድር ፍሬውን እናመሰግናለን። በነቀምት ከተማ ዛሬ አንድ ሰው በመንግስት ታጣቂ ሲገደል አንድ ሰው ደግሞ ቆስሏል ይላል ተከታዩ ከነቀምት የተጠናቀረው ዘገባ። ስለ ጉዳዩ የመንግስት አካላት የሰጡት መልስ እንደሌለም ተገልጧል። በሌላ በኩል የወለጋ ዩኒቨርሲቲ ነቀምቴ ካምፓስ ተማሪዎች መንግስት ያሰፈረውን ታጣቂ ኃይል እስካላነሳ ትምህርት እናቆማለን ይላሉ። ዩኒቨርሲቲው ተማሪዎች የዩኒቨርሲቲው ተማሪዎቹን ደህንነት ለመጠበቅ እየሰራ ነው ይላል። ናኮር ናኮር መልካ ነው ከነቀምቴ ተከታዩን ያጠናቀረው። ዛሬ በነቀምቴ ከተማ በመንግስት ታጣቂ የአንድ ሰው ሕይወት መጥፋትንና አንድ ሰው መቁሰሉን የዓይን እማኞች ለቪኦኤ የተናገሩ። ስሙ እንዳይጠቀስ የጠየቀ የነቀምቴ ከተማ ነዋሪ ሁለቱም የተመቱት በመንግስት ታጣቂ መሆኑን ገልጾ የአንዱ ሕይወት ወዲያው አልፏል። ኦቶቡስ ተራ አካባቢ የተመቱት ሰዎች ሁለት ሲሆኑ አንዱ ቆስሏል፣ አንዱ ሞቷል ይባላል። በመከላከያ ኃይል ከተመቱት አንዱ ዘላለም ተመስገን ሲሆን፣ የአካባቢው ሁኔታ በጣም አስጊ ነው። መንግሥት ሁኔታውን ማስተካከል ወይም የመከላከያ ሰራዊቱን ጉዳይ አንድ ቢል ይሻላል። የአይን እማኞች እንደነገሩን ከሆነ የሟቹ ማንነት አልታወቀም። ከነቀምቴ ስፔሻላይዝድ ሆስፒታል ያገኘት መረጃ ግለሰቡ የአሰፋውን ልብስ ለመውሰድ ወደ ነቀምቴ የመጣበትን የሚጠቁም ብጣሽ ወረቀት በፊሱ ውስጥ ተገኝቷል። የሆስፒታሉ ምርመራ እንደሚያሳየው ግለሰቡ በጥይት የተመታበት ቦታ ነው ህይወቱ ያለፈው። የቆሰሉት የነቀምቴ መሰናዶ ትምህርት ቤት መምህር ዘላለም ከመዝገን መሆናቸውንም ከእማኞች ለማወቅ ተችሏል። በአሁኑ ጊዜም የሕክምና ድጋፍ እየተደረገላቸው መሆኑን የሆስፒታሉ ሜዲካል ዳይሬክተር ተወካይ ዶክተር ጌታነ ይገታ ተናግረዋል። ሰዎቹ ተመተው የመጡት ምሳ ሰዓት ላይ ነው። የሞተው ግለሰብ ደረቱ ላይ ነው የተመታው። ማንነቱን የሚገልጥ ምንም ነገር ልናገኝ አልቻልንም የሚያውቀው ሰው ሆነ ወይም ዘመድ ልናገኝ አልቻልንም። ሌላኛው ዘላለም ተመስገን ይባላል። ጭኑ ላይ ነው የተመታው፣ በሕይወት ተርፏል። መንግሥት በምዕራብ ኦሮሚያ የአስቸኳይ ጊዜ አዋጅ በማወጁ የመንግሥት ሰራዊት ኦነግን እፈልጋለሁ በሚል ሰበብ የከተማው ሰላም ተረብሿል። እኛ እንኳ ከግቢ ወጥተን ቡና መጠጣት አልቻልንም። እነርሱም ግቢ እየመጡ ይፈልጉናል። በዚህም ምክንያት ማስታወቂያ አውጥተን አንድም ተማሪ ከግቢ እንዳይወጣ እርስ በርሳችን አስጠንቅቀን ዶርም ውስጥ ተቀምጠናል። የደረሰውን ጉዳት እና ግለሰቦቹ ለምን እንደተመቹ ለማወቅ የአካባቢው ኮማንድ ፖስት አዛዥ ብርጋዴር ጀኔራል አሰፋ በቦታ ተተክተው የመጡት ትናንት በመሆኑ የተጣራ መረጃ እንደሌላቸው ገልጸው ሙሉ መረጃ ሲኖራቸው የሚመልሱ መሆናቸውን ተናግረዋል። የዞኑ አስተዳዳሪ አቶ ብርሃኑ በቀለን ለማግኘት በተደጋጋሚ ተንቀሳቃሽ ስልካቸው ላይ ደውለን አላነሱልኝም። ከትናንት ወዲያም በከተማው ማንነቱ ያልታወቀ ታጣቂ የጉቶ ጊዳም ምክትል አስተዳዳሪ በመሳሪያ የገደለ መሆኑንና አንድ ወጣትን በመንግስት ታጣቂ እንደቆሰለ ምንጮቻችንን ዋቢ አድርገን መዘገባችን ይታወሳል። ይህ በእንዲህ እንዳለ የወለጋ ዩኒቨርሲቲ ነቀምቴ ካምፓስ ተማሪዎች ግን አካባቢው ያሰፈረውን የታጠቀ ኃይል እስካላነሳ ትምህርታችንን አንማርም ብለው አድማ ላይ እንዳሉ ስማቸውን መግለጽ ያልፈለጉት ዎች ነግረውኛል። በግቢው ሙሉ በሙሉ ትምህርት መቋረጡንም ጨምረው ገልጹ። ተማሪ ወደ ውጭ መውጣት አይችልም። የመከላከያ ሰራዊትና ፌዴራል ፖሊስ ግቢውን ዞረው እያስፈራሩን ነው። ትናንት ማታ ሦስት ሰዓት አካባቢ ገብተን እናረጋጋ ብለው ሲያበቁ አስፈራርተውናል። ሌሊት እንኳ ከዚህ ስጋት የተነሳ እንቅልፍ እምቢ ብሎናል። ትምህርታቸውን ካቆሙ ዛሬ አራተኛ ቀላቸው መሆኑን ተናግረው ማታ የታጠቀ ኃይል ስለሰን ህይወታችንን ሰቀለን ብለው በዚህ ሰሞን እንደ ወለጋ አካባቢ ትራንስፖርት የለም፣ የንግድ እንቅስቃሴም ሆነ የመንግስት ስራ ቆሟል። እንደ ዩኒቨርሲቲያችን ትልቅ ተጽዕኖ ፈጥሮብናል። ይሁን እንጂ ተማሪዎቻችን በመደማመጥና በጥሩ ስነ ምግባር ተከባብረው እየኖሩ ነው። ትምህርት ቢቋረጥም ለእነርሱ የሚደረገው አገልግሎት አልቆመም። ከመዝገኝ ጋር ሮማ ትምህርት የተቋረጠው መምህራንና የድጋፍ ፊ ሰራተኞች በከተማው በተፈጠረው የስራ ማቆም አድማ ወደ ዩኒቨርሲቲ መምጣት ባለመቻላቸው መሆኑ ይገልጻል። እኛ እስካሁን ሌላ አካል እንዲገባ አልፈቀድንም። ተማሪዎቻችንም ምንም ያጠፉት ነገር የለም። ግቢውም በሩም ክፍት ነው። አሁን የሚያስጨንቀን ተማሪዎቻችንን እንዴት በሰላም አሳድረን በሰላም እናውላቸው የሚለው ነው። በዚህ ሰዓት መምህራኑም ሆኖ ሰራተኞች እየመጡ ስላልሆነ ስለ ትምህርት እያሰብን አይደለም። የግቢ ተማሪዎች የታጠቀ ኃይል እንደሚያሰራራቸው የተናገሩ ፕሬዚዳንቱ፣ ተማሪዎች በግቢ ውስጥ ሆነው የታጠቀ አካል እንደማይገባ ተናግረው አሁን ከሁሉም በላይ ትኩረት ሰጥተን የምንጠብቀው የተማሪዎቻችንን ደህንነት ነው ብለዋል። ይህ በእንዲህ እንዳለ የሃይማኖት መሪዎች ዛሬ በአዲስ አበባ የኦሮሞ ነጻነት ግንባር ኦነግን እና የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓን ለመሸምገል ድርድር መጀመራቸው ተዘግበዋል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ የእምነት ተቋማት ጉባኤ እና የሀገር ሽማግሌዎች ዛሬ በአዲስ አበባ ኢሊሊ ሆቴል ባደረጉት ውይይት በሀገሪቱ እየታየ ያለ ግጭት፣ የድርጅቶች አለመግባባት፣ የሰው ሞትና መፈናቀል አብቅቶ ሁሉም በሰላም መፈታት እንዳለበት ገልጸዋል። ከጊዜ ወደ ጊዜ በሀገሪቱ እየተባባሰ የመጣው የሰላም መደፍረስ በጣም አሳስቦናል ያለው ጉባኤው ይህ ጉዳይ በሰላምና ሰላም ብቻ መፈታት እንዳለበት የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ ገልጸዋል። በተወሰነ ጊዜ ውስጥ ወዲያው ሰላሙ ሲሻክርና አልፎም ለግጭትና በመጀመሪያም እንዳልኩት ለሕዝቦቻችን መፈናቀልና ለዜጎቻችን ሕይወት መጥፋት ምክንያት ሆኖ ሲታይ ለሁላችን ድንጋጤ የፈጠረው። ስለዚህ የዚህን ምክንያት ምንድን ነው የሚለውን የሃይማኖት አባቶችና የሀገር ሽማግሌዎች ለምን ይሄ እንደሆነ ጥያቄ አገባው ጥሩ የውይይት መንፈስ የነበረበት ስብሰባ የሚያደረግ ነው። በቀጣይነትም ከሌሎች ዳ ከሚመለከታቸው አካላት እና በፊትም ይህንን የእርቅ ስራ ሲሰሩ የነበሩ የሀገር ሽማግሌዎች፣ በተለይም ከክልሉ የሀገር ሽማግሌዎች ስለነበሩ ከእነሱ ጋር እጅግ በጣም የዛሬው ምክክር ላይ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን ጨምሮ የግንባሩ ከፍተኛ አመራሮች በውይይቱ የተሳተፉ ሲሆን ጉባኤውና የሀገር ሽማግሌዎቹ ከዚህ ቀደም የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ከአቶ ለማ መገርሳ ጋር ስለ ሰላም ጉዳይ መወያየታቸው ተገልጿል። ዋና ጸሐፊ መጋቢ ዘሪሁን ደጉ ስለ ውይይቱ የገለጹት ምንም አይነት ነገር ባይኖርም፣ በዝግ ስለተደረገው ውይይት በኋላ ቀጥሎ የሁለቱንም በኩል ተሰማን ለህዝብ እንገልጻለን ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታርን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በተለያዩ ሀገሮች ውስጥ የሚኖሩና የሚሰሩ ኢትዮጵያውያንና ትውልደ ኢትዮጵያ ምሁራን ስብስብ የሆነው ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ከተመሠረተ አንስቶ ባለው ጊዜ ውስጥ ኢትዮጵያ ውስጥ ሲሰበሰብ የመጀመሪያው የሆነውን የጥናትና ምርምር ጉባኤ ዛሬ አዲስ አበባ ላይ ጀምሯል። ለሁለት ቀናት ይካሄዳል ተብሎ በእቅድ የተያዘው ይህ የአዲስ አበባው ጉባኤ ለቪዥን ኢትዮጵያ ሰባተኛው መሆኑ ነው። ራዕይ ለኢትዮጵያ ዛሬና ነገ በሚያካሂደው ሀያ የጥናት ጽሑፎች በሚቀርቡበት የአዲስ አበባ ጉባኤው ዝግጅትና ሂደት ላይ ከኢትዮጵያ መንግሥት ጋር ትብብር ማድረጉን አስታውቋል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። መቀመጫውን ዩናይትድ ስቴትስ ያደረገው ቪዥን ኢትዮጵያ ከተመሠረተበት ጊዜ ጀምሮ አንድም ጉባኤውን በኢትዮጵያ ውስጥ ሳያደርግ ቆይቶ ሰባተኛውን ጉባኤ ለመጀመሪያ ጊዜ ዛሬ በአዲስ አበባ ከፍቷል። ድርጅቱ ሲያደርጋቸው የቆየው የምርምርና ጥናት ትኩረቶች በመሰረቱ በኢትዮጵያ ላይ ቢሆንም የጥናት ውጤቶቹ የሚቀርቡበትን ጉባኤ በሀገር ውስጥ ለማድረግ ሁኔታዎች አመች እንዳልነበሩ የድርጅቱ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው ይጠቁማሉ። ጉባኤው ዛሬ አዲስ አበባ ላይ ለመጀመሪያ ጊዜ ሲዘረጋ ባደረጉት ንግግርም ይህንን ሁኔታ እንዲፈጠር ምክንያት ናቸው ያሏቸውን የኢትዮጵያን ወጣቶች አመስግነው ነበረም ሳንወድ በግድ ከሀገራችን ተሰደንና ተወግደን ለኖር ነው፣ የፖለቲካ ስደተኞች በደማችሁና በውድ ሕይወታችሁ እኛን ነፃ ላወጣችሁን እና ለሀገራችን ላበቃችሁን የኢትዮጵያ ወጣቶች ቄሮ፣ ፋኖ፣ ዛርማና ሌሎች ሁሉ ውለታችሁን ከፍለን እንደማንጨርስ የምንሰጣችሁ ክብርና ምስጋና በቂ ሊሆን እንደማይችል የቪዥን ኢትዮጵያ አባላት በሙሉ እናምናለን እንዲሁ በደፈናው ክብርና ሞገስ ለእናንተ ይሁን እንላለን። ፕሮፌሰር ጌታቸው በጋሻው ከጉባኤ መክፈቻ ሥነ ሥርዓት በኋላም ለቪኦኤ በሰጡት ቃል የቪዥን ኢትዮጵያን መሠረታዊ ዓላማዎች አብራርተዋል። በጉባኤው የሚቀርቡ የምርምር ጽሑፎች ለኢትዮጵያ መንግሥት ፖሊሲ አውጪዎች ግብዓት ሊሆኑ እንደሚችሉም ያላቸውን ተስፋ ገልጸዋል። ከመንግስት ጋር የተደረሰውን ስምምነትም ይፋ አድርገዋል። ቪዥን ኢትዮጵያ ደግሞ ዋና ዓላማው የኢትዮጵያን የፖለቲካ ኢኮኖሚ፣ ማህበራዊ ጉዳዮች ተመልክቶ ጉባኤ ማዘጋጀት ነው። ሕዝብ እንዲሰማ ማድረግ ነው፣ እንዲያውቅ፣ ጥያቄዎች እንዲነሱ ማድረግ ነው። ይሄን ውጭ ሆነን የምናደርግበት ምን ምክንያት አለ? የሀገራችንን ጉዳይ በአገራችን ውስጥ እናድርገው በማለት ነው። ይሄን እንግዲህ አሁን እዚህ ያደረግንበት ሁኔታው ያመቸናል እና ጥሩ አጋጣሚ ነው። ከመንግስትም ጋር በተወሰነ ደረጃ ለመተባበር ተችሏል። ይህም ጉባኤ በንግግር የከፈቱት የኢትዮጵያ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዶክተር ሂሩት ወልደ ማርያም በበኩላቸው ቪዥን ኢትዮጵያና በተለያየ መስክ የምርምር ውጤቶቻቸውን የሚያቀርቡ ምሁራንን አበረታተዋል። በምርምር ውጤቶቻቸው ኢትዮጵያ የተጋረጠባትን ተግዳሮቶች የሚፈቱ ሐሳቦች እንደሚያቀርቡም ያላቸውን ተስፋ ገልጸዋል። በቪዥን ኢትዮጵያና በሚኒስቴር መስሪያ ቤቱ በተደረሰው ስምምነት መሠረት የሚጠበቀውን ውጤትም ጠቁመዋል። ከቪዥን ኢትዮጵያ ጋር ለደረስንበት አዲስ የመተጋገዝ ስምምነት ሚኒስቴር መስሪያ ቤቱ የሚሰጠው ዋጋ ከፍተኛ ነው። የመደጋገፍ ስምምነታችን ትርጉም ያላቸው ውጤቶችን እንደሚያስገኝ ተስፋ እናደርጋለን። በከፍተኛ ትምህርት ተቋሞቻችንና ከዚያም ባሻገር የትምህርትና የምርምር ጥራትን እንዲሁም የማህበራዊ አገልግሎት ጥረቶቻችንን ከፍ በማድረግ በእጅጉ ያግዘናል። ለተጀመረው የለውጥ አጀንዳም ከፍተኛ ተጽዕኖ ማሳደር እንደምትችሉ አምናለሁ። ያላችሁን ተነሳሽነት ከብሔራዊ ቀዳሚ ተግባሮቻችን ከአህጉራዊ ስትራቴጂዎቻችንና ከሉዓላዊው ቀጣይ የልማት ግቦች ጋርም በማዋሃድ አርአያነት ያለውን ጥረታችሁ ከፍ ያለ ውጤት ያስገኝ ዘንድ ትኩረት እንድትሰጡ ቪዥን ኢትዮጵያና የተለያዩ ተመራማሪዎችን ለማበረታታት እወዳለሁ። እስከ ነገ ድረስ በሚዘልቀው በዚህ ጉባኤ ላይ በሽግግር ወቅት ስለሚገጥሙ ምጣኔ ሀብታዊና ፖለቲካዊ ችግሮች እንዲሁም ማኅበራዊ ፈተናዎች እና መፍትሄዎቻቸው የሚያወሱ ጥናታዊ ጽሁፎች ይቀርባሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው እናመሰግናለን። አድማጮቹ፣ ለሁለተኛው አጋማሽ ደርሰናል። አሁን የሰዓቱን የዓለም ዜና አባጫጭሩ። ከሰለሞን አባተ። ኤርትራ በ20 ዓመታት የመጀመሪያውን አምባሳደሯን በኢትዮጵያ ሾማለች። አምባሳደር ሰመረ ርእሶም የሹመት ደብዳቤያቸውን ለፕሬዚደንት ሳህለ ወርቅ ዘውዴ አቅርበዋል። በሱዳኑ ፕሬዚዳንት ኦማር ሐሰን አል በሽር ላይ የተቀሰቀሰውን የተቃውሞ ለመደገፍ አንድ የሀገሪቱ ጋዜጠኞች ቡድን ስራ ማቆሙን አስታውቋል። በሌላ በኩል በሳምንት ውስጥ ለመጀመሪያ ጊዜ ዛሬ ካርቱም ውስጥ የአደባባይ ሰልፍ ሳይታይ ውሏል። የኒኩሌር ጦር መሳሪያዎቿን በማስወገድ ሐሳብ እንደማትገፋ ሰሜን ኮሪያ አስታውቃለች። ፒዮንግያንግ ባለፈው ሳምንት ውስጥ ባወጣችው መግለጫ መርሃ ግብሯን እንድታቆም በቅድሚያ የኒኩሌር ስጋት ስትል የጠራችውን ዩናይትድ ስቴትስ በአካባቢው የምታደርገውን እንቅስቃሴ እንድታስወግድ አሳስባለች። የኢንዶኔዥያ የአደጋ ሥራ አመራር ባለሥልጣናት ሰሞኑን በሱናሚ የተመታውን እሳተ ገሞራ እየተፋ ያለውን አናክ ክራካታው ተራራ አካባቢዎች ላይ የተጠናከረ አዲስ ተጠንቀቅ አውጀዋል። ክብራትና ክቡራን አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። ሁለተኛው አጋማሽ በርዕሰ ወሬዎቹ ጀምሯል። አሁን በቀጥታ ወደ ቀዳሚው ቅንብር ባህልና ማህበረሰብ ውብን ይሰኛል። የሁለት ዓለም ባህል የኑሮ መስተጋብር ዘይቤና ፈተናዎቹን ከግዙፉ የፊልም ሰሌዳ የከሰተው ኢትዮጵያውያንና አሜሪካውያን ተዋናዮች የተጫወቱበት የሶሎሜ ሙሉጌታና የናጓ ኢብራሂም ፊልም በተለያዩ የፊልም ፌስቲቫሎች ላይ ሲታይ ሰንብቶ አርብ ታሕሳስ አራት 2018 ዓ ም ዲሴምበር 4 ማለት ነው። ከሎስ አንጀለሱ አሬና ሲኒሎግ ሲኒማ ቤት የመከፈቱን ዜና መነሻ በማድረግ የባህልና ማኅበረሰብ አዘጋጅና አቅራቢ አሉላ ከበደ ከሰሎሜ ሙሉጌታና ከአንጋፋዋ ተዋናይት ዓለም ፀሐይ ወዳጆ ጋር ተወያይተዋል። ለምሽቱም የውይይታቸውን ሁለተኛና የመጨረሻ ክፍል ይዞ ቀርቧል። በቀደመው ዝግጅቱ መጨረሻ በወረወረው ጥያቄ ይጀምራል። ሁለት ባህሎች የሚተዋወቁበት በጥበባዊ ስራ ሲቀርብና በህይወት ሲኖር ለብዙዎች የሚደርስበትን መንገድ እንዴት እንደሚለውጠው የሚያሳይ ይመስለኛል። ከዚህ ቀደም ከረጅም ዓመታት በፊት የግሪክን ባህል እንዳስተዋወቀው በብዙዎች ተመልካቾች የሚታወሰው ሁሉ ኢትዮጵያዊውንም ባህል ለማስተዋወቅ ሌሎች የተወሰኑ ፊልሞች አይተናል። በዚህ መልኩ ባህሉ ላይ ገፋ አድርጎ የሄደ በቅርብ ጊዜ አላስታውስም። እስኪ አንድ ሁለት ነገሮችን እናንሳና ተመልካቾችም እንዲወያዩበት እናድርግ። ከዚህ በኋላ በሚኖሩ ውይይቶች ደጋግማችሁ ያነሳችኋትን ሁለተኛዋን ዲሬክተር ናግዋ ኢብራሂምን እንዲሁም ተባባሪውን ጸሐፊ ራያንን በሌላ ፕሮግራም ይዘን ስንመለስ እንቀጥላለን። ሰሎሜ ያንቺ ፈተናዎች፣ ስለ ናግዋ ስትናገሪ እንደገለሽ ሁሉ ረጅም ዓመታት ተስፋ ሳቆርጪ በቁርጠኝነት እልቅ በሆነ ፍቅር ለፊልም ገንዘብ ማግኘት የሚጠይቃቸው እና ሌሎች ፈተናዎች ጨምሮ እስከ መጨረሻው ድረስ መግፋት ችለሻል። ዛሬም ፊልሙ በመደበኛ ቲያትሮች የሚታይበት እድል እስኪፈጠር ድረስ ምንድን ነው ቁልፉ ያለሽ? እንግዲህ ሁለት ነገር ነው እኔ ፍቅር በልቤ ለነበረ ይህን ነገር መስራት እንደነበረብኝ ውስጤ ያውቀው ስለነበረ ከሚሰራ ድረስ እና እስከማየው እስከ መጨረሻ ድረስ ሪላክስ ማድረግ አልችልም ነበር። ማለት በደፈናው ደግሞ ያው አዝናርስ መጀመሪያ ያው ካልቸሬን በጣም በእውነት አይ ላቭ ማይ ካልቸር በጣም ቆንጆ ነው ካልቸራችን። ብዙ ሰው ላይቆ ይችላል። ይሄንን ታሪክ ስጽፍ ትምህርት ቤት ደረጃ እያለሁ ብዙ ጓደኞቼ ከሌላ ከሌላ ሀገር ነበሩ እና ብዛ ጊዜ ሁሉም አንድ አይነት ፕሮብለም ነበራቸው። ካልቸራቸውን በጣም ይፈልጋሉ፣ መደባለቅ ይፈልጋሉ፣ ግን ሌላ አለም ውስጥ ሌላ ሀገር ስላሉ ደግሞ ያንን ደግሞ ይፈልጋሉ እና በጣም ችግር ነበረ የሁሉ ህይወት ላይ እኔም ነበረኝ እና ይገርመኝ ነበረ። ይሄ ነገር ዩኒቨርሳል እንደሆነ ገብቶኛል። ምክንያቱም እነዚህ ጓደኞቼ የመጣን ትምህርት ቤት ምሳ ሰዓት ላይ፣ ራት ላይ፣ ቁርስ ላይ የምናወረው ይህንን ነው እና ብዙዎቹ ደግሞ ቤተሰቦቻቸው እንዲያገቡ ሴት ልጅ አግብታ ውለድ አለባት። ይሄ ምናምን ነበር ብዙ ጊዜ እና አለም እየተቀየረ ሲመጣ ልጆቹ ቤተሰቦቻቸው የእነሱን አይዲያ እንዲቀበሉ ብዙ ጊዜ ደግሞ ቤተሰብ ስለሚወድ ልጅን ስላየው ህይወትን የእነሱ አስተያየት ደግሞ ልዩ ነው እና በጣም ችግር ነበርና ይሄ ነገር እንዴት ሊሻሻል ይችላል፣ ይሄ ነገር እንዴት አንድ ሊሆን ይችላል በማለት ኪዩሪዮሲቲ ነበረኝ አንድ ሁለት በውስጤ ደግሞ ማድረግ እንዳለብኝ ይህንን ነገር ኦልዌ ትሩ እስከ መጨረሻ ድረስ መሄድ ያ ይህ ነገር እስከ መጨረሻ ድረስ መሄድ እንዳለበት ውስጤን እንዳልኩህ አያርፍም ነበረ፣ እና ሌላም ነገር በመሀል ብሰራ፣ ሌላም ነገር ባደርግ ጭንቅላቴ ውስጥ ነበረ። የእኔ ሚስጥር ይሄ ነው። እንግዲህ ሁለቱ ናቸው። ግሩም ነው። ተስፋ አለመቁረጥ፣ ቁርጠኝነት እንዲህ ሲበረታ፣ ፈተናዎችም ብዙ ሲሆኑ፣ የሆነ ቦታ ተስፋ እንድትቆርጪ ይጠበቃል። እስኪ ከፊልሙ ድምጾች ጥቂት እንስማና ወደ ማጠቃለያው እንመለሳለን። point of owning a house if you have no one to live with? I know you're afraid of marriage. ዓለም የመጨረሻውን ድል ላንቺ ነው የምሰጠው። በበርካታ ቲያትሮች ላይ በተዋናይነት ሰርተሻል፣ አዘጋጅተሻል። በሌሎች የስነ ጥበብ መድረኮች ትታወቂያለሽ። ገጣሚ ነሽ፣ ደራሲ ነሽ። ምናልባት ይሄ አሜሪካዊ ትያትር ቤቶች ውስጥ መታየት የተቻለ ፊልም መሆኑ የተለየ ስሜት ይሰጥሽ ከሆነ በዚህ ፊልም ሂደት ውስጥ ወይም ደግሞ በስራው ውስጥ የተለየ ስሜት ያሳደሩብሽ ካሉ ተዋናዮችን ሊጨምር ይችላል። ቀደም ብዬ እንደጠቀስኩት የሼክስፒር ስራዎች ውስጥ ተዋናይ ሆኖ ከእናንተ ጋር የተጫወተው ራያንን ልንመለከት ሄደን አስታውሳለ የነበረሽን ስሜት እና እስኪ የተለዩ ናቸው የምታያቸው የእድሜ ልክ የኪነ ጥበብ ጉዞሽን ልታዛምጅበት የምትችው ልክን አሉ እንዳልከው እድሜን በሙሉ እንግዲህ ላለፉት ሀምሳ አመታት ሊሆን ነው እኮ አሁን በዚህ በጥበብ ውስጥ ነው ያሳለፍኩት። በትወና በጽሁፍ ከመሳተፌ ሌላ በጥሩ ተመልካችነትም ብዙ ነገር ስለማይ እንዳልከው ብዙ ልም አለኝ ብዬ አስባለሁ። ይሁንና በዚህ በውብን ፊልም ላይ ግን ያየሁት አንዱ ትልቁ ነገር የተስፋ አለመቁረጥ ውጤት ምን ያህል ደረጃ እንደሚያደርስ በሰሎሜ ከተመለከትኩት ባሻገር የናጓና የእሷ ውህደት ደግሞ ናጓ ደግሞ ሌላ ፍቅር የሆነች ድንቅ የሆነች ተፈጥሮ ያላት ሰው ናት። እሷም ቀላል አይደለም የነበራት አስተዋጽኦ፣ ሁላችንንም እንደ ግሉ አጣብቃን ይዛን ለመጓዝ ያደረገችው ጥረት ከዛ በተረፈ በእውነቱ ከኔም አካባቢ ለምኛቸው ይዣቸው የሄድኩት መደበኛ ባለሙያዎች አማተሮችም ጭምር እንዳልማዝ እንደሰጠኝ እነ ፀገነት፣ ሌሎቹ እነዚህ መድረኩ ላይ ሀዘንና ደስታውን በጣም ያደመቁት ልጆች ምስጋና ላቀርብላቸው መፈልጋቸው ትልቅ ፍቅር አሳይተው ያለምንም ጥያቄና ችግር ኒውዮርክ ድረስ እየተመላለስን ነው እንግዲህ ይህን ነገር ስንሰራ ያቆየ ነው። ከዚህ በተረፈ በትወና ሙያ በዝግጅት ሙያ በጥበቡ በተለምዶ ካረኳቸው የሙያ ጉዞዎች ወጣ ያለ ነው። ለእኔ አዲስ ልምድ ነው። አዲስ ስራ ነው። ፊልሙ ስክሪፕቱ ሲደርሰኝ እንደተባለው ስክሪፕቱን መውደዴን ማረጋገጥ ነበረብኝ። ስክሪፕቱን ወድጄው ነው የገባሁበት። ከዚህ በተረፈ በምን መልኩና የት ደረጃ ይደርሳል የሚል ነገር ግምቴ ውስጥ አልነበረም። ሲሄድ ግን በዚህ በአሜሪካ ነገር ባሉት የፕሮፌሽናል በሆነ መልኩ የሚደረገው የፊልም ቀረፃ ውስጥ መሳተፌ ለእኔም አዲስ እይታ ሰጥቶኛል። በተረፈ በትወና እንደጠየከኝ በተለይ ከአሜሪካነት መርጣ የመጣችው አንዷ አክትረስ እጅግ የሚደንቅ የሚመስጠኝ ትወና ነበር። ሁልጊዜም ነው ማዋራህ። በጣም ነው የወደድኩላት። በጣም አጭር ውስን የሆነ ባህሪ ሆኖ ግን ከአይምሮ ውስጥ የማይጠፋ ትወና ነው የተጫወተችው እና ቀላል አልነበረም። ሁል ጊዜ ህሊናዬ ውስጥ ልዩ ነገር ትታ ሄዳለች። እንዳልከው የሆነ ራሱ የእናንተ ሼክስፒር ቲያትር ውስጥ ስናየው ልዩ ታለንት ያለው ልጅ ነው። ትንሹ ልጅ ቻርሊ ራሱ ሆኖ የሚጫወተው ልጅ ቀላል አጫወት አይደለም እንደ አዲስ አይደለም ልጁ። ለነገሩ በተለያዩ የፊልም ስራዎችም ውስጥ ስለተሳተፈ ጥሩ የትወና ችሎታና ጥበብ አሳይተዋል። ከዚህ በተረፈ ሶሎሜን በተደጋጋሚ እነግራታለሁ። በእውነት እንደ አዲስ ወይም ጀማሪ ወይም ስክሪን እና ካሜራ ፊት ሙሉ ፊልም ስትሰራ ይሄ መጀመሪያው ይመስለኛል፣ ግን እንደ አዲስ ነገር አይደለም ያየሁባት እና ጥሩ ተጫውተዋለች። ከኔ ጋራ የነበራት ግብብ ራሱ ለረጅም ዘመን አብረን የነበረንና የቆየን ነው ምንመስለው ታዳምጣለች፣ ትቀበላለች። ያም አስተዋጽኦ አድርጓል ብዬ አስባለሁ። እና እኔም አዲስ ልምድ፣ አዲስ ትምህርት የጥበብ ሙያተኛ ሁልጊዜ የሀሁ ተማሪ ነው ይል የለም ስታኒስላቭስኪ። ልክ እንደዛ አዳዲስ ትምህርቶች የቀሰምኩበት መድረክ ነው ብዬ አምናለሁ። መልካም ውብን፣ ቀደም ብዬ እንዳልኩት የተጋመደው እና የተሸመነው የሚሉትን ስያሜዎች ወደ አማርኛ ለማምጣት እየሞከርኩበት ነው የሁለት ዓለም ምስጢራዊ የፍቅር የፈተና ቀለማት የተንጸባረቁበት ጎልተውም የሚታዩበት የባህል ጉዞ ተመልካቾች በተለየ ስሜት ኢትዮጵያውያን ይልቁንም በተለየ ስሜት እንደሚከታተሉት ተስፋ አድርጋለሁ። ከአርቡ በህዝብ አደባባይ ከሚታይበት ወይም በቲያትር ከሚታይበት ትዕይንት በኋላ ሌሎቹን በዚህ ፊልም ውስጥ ለየት ያለ ሚና ያላቸውን ደጋግማችሁ ያነሳችኋቸውን ሁለት የፊልሙን ሰዎች በሌላ ፕሮግራም እናቀርባለን። መልካም እድል። እግዚአብሔር ይስጥልኝ። ዓለም ፀሐይ ወዳጆ ሰሎሜ ሙልጌታ በጣም እግዚር ይስጥልን አሉ ላየ። በሎስ አንጀለስ አካባቢ የሚገኘ ኢትዮጵያዊ እድለኛ ነው። ይሄ ፊልም አስራ አንድ ጊዜ ነው ፊልም ፌስቲቫል ውስጥ የተመረጠው። አሁን ደግሞ በድጋሚ የለ የመሄዱ ነው። እዛ ተገናኝተን እንግዲህ እንዲመለከቱት እንጋብዛለን። በጣም በጣም እግዚር ይስጥልን አሉ ላየ። እኔም አሉ ላየ በጣም አመሰግነው። እውነት ለመናገር ይህንን የሰራሁት ከእግዚአብሔርም ጋር ነው እና በእውነት በዚህ ድል ስላደረሰኝም እግዚአብሔርን አመሰግነዋለሁ። ቲ ያለም ፀሐይንም ፐብሊክ ላይ በጣም አመሰግነሻለሁ። ቲ የዓለም ፀሐይ ሳችንደ ስቴት የዓለም ፀሐይ ለኛ በጣም ብዙ አርጋለች፣ እና አምናን እኔን ተቀብላ መምጣቷ እና እዚህ ድረስ አብራከኛ ጋር መስራቷ የዓለም ፀሐይ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁኝ ላረግሽልን ነገር በሙሉ። ሌላ ደግሞ ሁለቱ አክተር ናትረስ ለሪሳ i she's on the deuce or HBO, but but actress. she's gonna be big. And that's what I'm that I'm what Ryan O'Nan, Ryan he's on USA Queen of the Shadow. You know, sum am gonna እኔ ምንም እንዳልሰራው ምንም አልጠየቁም፣ አመኑ፣ መጡ እና እነሱንም አመሰግናቸዋለሁ። ቀደም ብዬ ስላላልኩኝ ለማለት ፈልጌ ነው አሉ። ናንተንም ደግሞ አንተ ከመጀመሪያው ነው መተ ሲሰራ የሆና ሰፖርት ስላረከኝ እኛን ፊልሙን ስላደረግ ከልብ አመሰግናለሁ አሉላ እግዚአብሔር ይክልልኝ አመሰግናለሁ። እኔም ለአድማጮች ራያን እያልኩ ደጋግሜ ያነሳለሁ። ሁለት ራያኖች ነው ያነሳ ነው። ሁለቱም በተዋናይነት ይሰራሉ። አንዱ ተባባሪ ደራሲም ጭምር ነው። ቀደም ብለሽ የገለሽው ራያን በድጋሚ አመሰግናለሁ። መልካም እድል። አሉላኔም፣ ከእንግዶችህ ጋር አንተን አመሰግናለሁ። አሁን ወደ ተከታዩ ቅንብር እናልፋለን። ሳይንስና ሕይወት የአመቱ ጉዞ በጥልቁ ሰማይ የተጠናቀቀው የ2018 የአውሮፓ ዓመት ለጠፈር ጉዞና ለምርምር ብዙ ሥራ ያስተናገደ ዓመት ሆኗል። ባለፈው ዓመት የጠፈር ክራሞት ውስጥ ከአራሽ አራብ ሳዲ ቅኝት ጋር አብረን እንንሸራሸር ይለናል ሰለሞን አማተ። ሰለሞን አባተ ከተጨማሪ መረጃው ጋር። ፋልከን ዘጠኝ ካርጎ ድራገን የጠፈር መርከብን ተሸክማ ተነሳች፣ መጠቀች። 2018 ዓ ም የሰው ልጅ ወደ ከዋክብቱ ዓለም በሚያደርገው ጉዞ አንድ ተጨማሪ ግዙፍ እርምጃ ያስመዘገበበት ዓመት በቴስላው ቱጃር ኤለን መስክ ተመስርቶ የሚመራው የግሉ አይሮስፔስ አምራች ስፔስ ኤክስ ሪከርድ ሰብረዋል። በጉዞዎቹ ቁጥር የፋልከን ናይን ወይም ዘጠኝ ተልእኮ ለዓለም አቀፉ የጠፈር ጣቢያ መሳሪያ፣ አስቤዛና ቁሳቁስ እዚያ ሰማያዊ ውስጥ ላሉ ጠፈርተኞች የሚያስፈልግ ሌላ ቅራቅምቦ ጫጭና አድርሳለች። የፋልከን ናይን ተልእኮ ስፔስ ኤክስ ለዓመቱ ከያዛቸው ሀያ ሁለት የህዋ ጉዞዎች አንዱ ነበር ነው። ዐሥራ ዘጠነኛው በስኬት ተጠናቋል። ይህ ዘገባ ሲጠናቀር ስፔስኤክስ ይህችኑ ፋልከን ናይን መንኩራኩር ሦስት ጊዜ ተኩሷታል በዓመቱ ውስጥ። ይህ ሥራው ኩባንያው የያዘውን ማንም መክፈል የሚችልን ወደ ጠፈር የማመላለስና የማስጎብኘት ዕቅድ በእውኑ መክፈል የሚቻል ረከስ ያለ ለማድረግ አስተዋጽኦ እንዳለው ተናግሯል። በአንድ በረራ 200ሺህ ዶላር መክፈል ከቻሉ ወደ ሦስት ሚሊዮን የኢትዮጵያ ብር መሆኑ ነው። እነሆ የሰማይ በሮች ለእርስዎ ክፍት ሊሆኑ ነው። ሲቪሉ የመንገደኞችና የጎብኚዎች በረራ ሲጀምር ከተጀመረ ለማለት ነው። ለትኬቱ ይዘጋጁ። ዩናይትድ ስቴትስ፣ ካናዳ፣ ጃፓን፣ ሩሲያና ዐሥራ ሁለት አባል አገሮች ያሉት የአውሮፓ የህዋ ኤጀንሲ ኤሳ ጠፈሩ ላይ አንድ የጋራ መታደሚያ፣ የጋራ ገበታ አላቸው። ዓለም አቀፍ የጠፈር ጣቢያ ዘንድሮ ልክ ሀያ ዓመቱን ደፈነና ልደቱን አከበረ። ቻይና አይኖቿን ከሰማዩ ላይ አልነቀለችም። በአዲሱ 2019 ዓ ም ወርሃ ጃንዋሪ ጥር መሆኑ ነው። ጨረቃ ላይ አስቀምጣታለሁ ያለቻትን የቅኝትና የምርምር መሣሪያ በማዕከላዊው ቴሌቪዥን ጣቢያዋ አሳይታለች። በርግጥ ዝግጅቷ ምን ያህል የተሳካ እንደሆነና የመርከቢቱም ሥራ ስለ መጠናቀቁ ቪኦኤ በቀጥታ ወይም ከሦስተኛ ወገን ማረጋገጥ አልቻለም። ለማንኛውም ቻይና እንዳለችው አድርጋ ዕቃዪቱን ጨረቃ ላይ ካወጣች የሰው ልጅ እስከ ዛሬ በቀጥታ አይቶት የማያውቀውን የጨረቃችንን ግማሽ የሚሸፍነውን ጨለማ ወይም የፀሐይን ብርሃን የማያንጸባርቅ አካሏን ያያል። በውስጧ የያዘቻቸውን ሀብቶችም ይፈትሻል። ታላቅ ዕድል። ቻይና ወደ ጨረቃ የምትልከው ስብስብ በጨረቃ አካል ላይ የምትዘዋወር ተሽከርካሪና ምስሎች መቅረጫ ካሜራን ያካትታል። ሌላም አለ። ተክሎች በደካማው የጨረቃ የስበት ሁኔታ ነፍስ ይዘሩና ይበቅሉ ይሆን? ሌላውስ? ሕይወት የድንችና የሰናፍጭ ዘሮችም ይላካሉ። ደግሞም የሐር ትል እንቁላሎችም ይላካሉ። ተፈልፍለው ምድራዊ ሥራቸውን ይቀጥሉ ይሆን? እንግዲህ የጨረቃ ሐር፣ የጨረቃ ድንች፣ የጨረቃ ሰናፍጭ በየመደብሩ ይሰፍሩ ይሆናል እኮ። ከዚህ ቀደም እኮ ማርስም ለበቆሎ ምርት ሳትመች አትቀርም ሲባል ሰምተናል። ቀለብ ከሰማይ ይሏል እንዲህ ነው። ከተሳካ ጥሬና ሐር ብቻ አይደለም ሰማዩ ላይ የሚታየው ውሃ ያቀፈች ስብርባሬ አካል አስቴሮይድም እጅግ ርቆ ባለ ጥልቅ ሰማይ ውስጥ ማየታቸውን ሳይንቲስቶቹ ያሳወቁን በዚሁ ባለፈው 2018 ዓ ም ውስጥ ነበር። የናሳዋ ጠልቆ በረር አሳሽ ኦሲሪስ ኤክስ ስሟ ነው። ቤኑ ብለው ከጠሯት የአንድ ሰማይ ጠቀስ ፎቅ ያህል መጠን ያላት አስቴሮይድ በ20 ኪሎ ሜትር ርቀት ላይ አንዣባ ነበር። ኦሴሪስ ኤክስ እዚያ ለመድረስ ሁለት ዓመታት ማስናለች። እናም ስትደርስ የላከቻቸው የፈሳሽ ውሃ አሻራ ያላቸው ንጥረ ነገሮች ውህዶች መረጃ ተመራማሪዎቹን አስፈንድቋል። ሳይንቲስቶቹ እያስተዋሉ ያሉት ሌላም ቁም ነገር አለ። ይህች ቤኑ አስቴሮይድ በአንድ መቶ ሀምሳ ዓመታት ጊዜ ውስጥ ከዚህች መሬታችን ጋር ትላተም ይሆን? መሬትን የመምታት አቅም ያላቸው የጠፈር አካላት ብሎ ናሳ በዝርዝርና በቅኝቱ ውስጥ ከያዛቸው መካከል ቤኑ ሁለተኛዋ ነች። እስኪ ደግሞ ከዚህ ቅርባችን ካለው የእኛ ዪቱ ፀሐይ ምሕዋር ሰፈር ወጣ እንበል። ቮያዠር ቱን ታስታውሷታላችሁ? እጅግ የራቁ ዓለማትን እንድትሰልልና መረጃ ለመሬት እንድታቀብል ተብሎ የዛሬ 42 ዓመት ነሐሴ 14 1969 ዓ ም ናሳ ከኬፕ ካናቨራል የአየር ኃይል ጣቢያ ያስወነጨፋት መንኮራኩር ነበረች። ዘንድሮ በ42 ዓመት በረራዋ ሁለት የብርሃን ዓመታት የሚሆን ርቀት ላይ ትገኛለች ከመሬት ወይም 18 ቢሊዮን ቢሊዮን ነው ያልኩት፣ ኪሎሜትሮች ይሆናል ስሌቱ። በምድራችን ተመን በዚህ በ2018 ዓ ም ታዲያ ቮያዥር ከፀሐይ ምህዋርና ከስበት ኀይሏ ቀጠና ወጥታለች። ከእኛው አውደ ዓለም ወይም የሚልኪ ዌይ ጋላክሲ እስከ ወዲያኛው ተሰናብታ በሁለንተና ውስጥ ከጎረቤት ሰማይ መረጃዎችን እየላከች ነው። ቮያዥር ሁለት የምትልካቸው መረጃዎች መሬት መከታተያ ጣቢያ ላይ ለመድረስ በህዋው ውስጥ 16 ሰዓታት ይጓዛሉ። ጣቢያው ከቮያጀር ሁለት በተከታታይ የሚያገኘው መረጃ ሁሉ መንኩራኩሪቱ ከ16 ሰዓታት በፊት ያገኘችና የለቀቀችው መሆኑ ነው። ቮያጀር ከጥልቁ ሰማይ ለመጪዎቹ ዘጠኝ ዓመታትም እንዲሁ እየከነፈች መረጃ ማቀበሏን ትቀጥላለች የሚል እምነት አላቸው ሳይንቲስቱ። እኛ ግን ከነቀልባችን ብንመለስ ይሻለናል። ጎረቤት ዓለም ማርስ ላይ ጉዳይ አለን የሎክሂድ ማርተን ስፔስ ሲስተምስ ስሪት የሆነችው ኢንሳይትስ የማርስ ተጓዥ መንኩራኩር በዚሁ በ2018 ዓ ም በኢትዮጵያ አቆጣጠር ሚያዝያ 27 2010 ዓ ም ተላከች። ኢንሳይት 7 ወር ከ20 ቀን ከፈጀ የህዋ ጉዞ በኋላ ህዳር 17 2011 ዓ ም ማርስ ላይ ይህ የኢንሳይት ማርስ ላንደር መንኩራኩር ጉዞ የናሳን ሳይንቲስቶች በእጅጉ አስፈንድቋል። ብዙ ጭብጨባ፣ ብዙ ድምፅ፣ ብዙ መተቃቀፍ ነበር በክትትልና መቆጣጠሪያ ጣቢያዋ ውስጥ። የ550 ሚሊዮን ኪሎ ሜትር በረራ ነው እኮ። ኢንሳይት ማርስ ላይ እንዳረፈች በጥቂት ደቂቃዎች ውስጥ አካባቢዋን ፎቶ አነሳችና ደብዛዛም ቢሆን ላከችው። ከድካም ይሆን? ከዚያ ወዲህ ግን ናሳ የጠሩ ፎቶዎችና መረጃዎች እየደረሱት ነው። ኢንሳይት ማርስ ላይ የምታከናውነው ተልዕኮ እዚህ ርዕደ ምድር እንደምንለው ርዕደ ማርስ ካለ ምን አይነት እንደሆነ ታስተውላለች። ከከርሰ ማርስ ጠለቅ ያሉ ፍተሻዎችን ታደርጋለች። የዓለሚቱን የሙቀት ሁኔታ ትለካለች። በነገራችን ላይ ሰው ማርስ ላይ መንኮራኩር በተሳካ ሁኔታ ሲያሳርፍ ኢንሳይት ስምንተኛ ነች። አሜሪካ ወደ ማርስ ሰው የመላክ ሐሳብ ከጸነሰች ውላ አድራለች ምናልባት ከተሳካ በመጪዎቹ ዐሥር ዓመታት ታደርገው ይሆናል ወይም ሌላ ለማንኛውም ሰው እስከ ዛሬ ከመሬት ሌላ የተረገጠው ዓለም የለም ከምድራችን ጓደኛ ከጨረቃችን በስተቀር 2018 በጠፈሩ ዓለም እንዲህ ነበር ያለፈው እንግዲህ ሰላም ይሁን እዚህም በምድር እዚያም በሰማይ ላለ ሁሉ መልካም አዲስ ዓመት። ሰለሞን አባተን ለግሩም ዝግጅቱ አመሰግናለሁ። ሰለሞን፣ ቀጣዩ የኢትዮጵያን ሳተላይት የሚመለከተው ዝግጅት መልሶ ቶሎ እንዲመጣ የሚጋብዝ ይመስለኛል። አሁን ወደ መጨረሻ ቅንብር እናልፋለን። እያገባደድን ያለ ነው። የአውሮፓውያን አመት 2018 በዩናይት ስቴትስ ፖለቲካው መቀየሩን አረጋግጦልናል። ተቃዋሚው የዲሞክራቲክ ፓርቲ በህዳሩ የአማካይ ጊዜ ምርጫ የተወካዮችን ምክር ቤት እንደገና ተቆጣጥሯል። ይህም በቀጣዮቹ ሁለት የፕሬዚዳንት ትራምፕ አስተዳደር አመታት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ይታመናል። ጅመሎን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል። የዲሞክራቲክ ፓርቲ መሪዋ ናንሲ ፔሎሲ ባለፈው ህዳር በተካሄደው የአማካይ ጊዜ ምርጫ ፓርቲያቸው ድል መጎናጸፉንና የተወካዮቹን ምክር ቤት መቆጣጠሩን አስመልክቶ ለደጋፊዎቻቸው ሲናገሩ እንዲህ ነበር ያሉት። ምስጋና ለእናንተ ነገ፣ በአሜሪካ አዲስ ቀን ይሆናል። በፕሬዚደንት ዶናልድ ትራምፕ ላይ ተቃውሟቸውን አጠናክረው የቀረቡት የዲሞክራቲክ ፓርቲ እጩዎች በከፍተኛ የድምፅ ብልጫ በየአካባቢው ሊያሸንፉ የቻሉት ብዛት ያላቸው ሴት መራጮችንና ተራማጅ ድምፅ ሰጪዎችን ማስወጣት በመቻላቸው ነው። በዚህ አኳያ ከሚጠቀሱ እጩዎች መካከል አንዷ የማሳቹሴትሷ አያና ፕሪስሊ ናቸው። ወቅቱ በታሪካችን በጨለማነቱ የሚጠቀስ ቢሆንም በእኛ በኩል ያ እውን እንዳይሆን ማድረጋችንን አረጋግጠናል። በመሆኑም የምንገለጸው በፍርሃታችን ሳይሆን በሰነቅነው ተስፋ ይሆናል። አሁን ባለው ሁኔታ ፕሬዝደንት ዶናልድ ትራምፕ ቀሪውን ሁለት የሥልጣን ዓመታት የሚጨርሱት አጀንዳዎቻቸው እየተጓተቱ እንዲሁም የተወካዮቹ ምክር ቤት አባላት ያቀረቧቸውን በርካታ ምርመራዎች ሂደት በመከታተል ላይ ይሆናል። እርሳቸው ማለትም ፕሬዝደንት ትራምፕ ግን አሁንም የዲሞክራቶቹ ጥረት የትም አያደርሳቸውም በሚለው አቋማቸው ጸንተዋል። ምንም መሠረት የላቸውም ባዶ ይህ ለምን እንደሆን ታውቃላችሁ? ምክንያቱም ምንም ተጨባጭ ነገር ስለሌላቸው ነው። በዚያ መንገድ ግን ሊጫወቱ ይችላሉ። ያ ከሆነ ደግሞ እኛ በተሻለ መጫወት እንችላለን። ፕሬዝደንት ትራምፕና የዲሞክራቲክ ፓርቲው መሪዎች በየጊዜው ይጋጫሉ። አሁን በቅርቡ ለምሳሌ በሜክሲኮ ድንበር ላይ ለማቆም ላሰቡት ግንብ የሚወጣውን ገንዘብ በተመለከተ የከረረ ክርክር ውስጥ ገብተዋል። የፖለቲካ ተንታኙ ጆን ፍሮንቲየር በሁለቱ ፓርቲዎች መካከል ሊፈጠሩ የሚችሉ ትንቅንቆችን ከወዲሁ ለማመላከት ይሞክራሉ። ዲሞክራቶች በእርግጠኛነት በተወካዮቹ ምክር ቤት ያገኙትን የበላይነት በመጠቀም ከትራምፕ ጋር ያላቸውን ልዩነቶች አጉልተው ያሳያሉ። አስተዳደራቸው እንዲመረመርም ጫና ያሳድራሉ። ይህ ሲሆን በ2020 ፕሬዝዳንታዊ የምርጫው ምርጫው እስኪካሄድ ድረስ ጊዜው የሽግግር ወቅት ይሆናል ማለት ነው። ሌላው ተንታኝ ጂም ኬስለር በበኩላቸው ሪፐብሊካኖች ኮንግሬሱን ሙሉ በሙሉ ባልተቆጣጠሩበት ሁኔታ ትራምፕ የሚኖራቸው ምርጫ ከዲሞክራቶች ጋር አንዳንድ ስምምነቶች ማድረግ ይሆናል። በመጀመሪያዎቹ ሁለት ዓመታት ዶናልድ ትራምፕ ከዲሞክራቶቹ ጋር በመስራት ማንኛውንም ስምምነት ማድረግ እንዳልቻሉ ያሳዩበት ጊዜ ነው። እስቲ እንግዲህ በቀጣዮቹ ሁለት ዓመታት ደግሞ እኒህ ራሳቸውን የስምምነት ፈጣሪ ሲሉ የሚጠሩት ፕሬዚዳንት ማድረግ የሚችሉት ካለ እናያለን። ፕሬዚዳንት ትራምፕ ያለባቸው ጣጣ ይህ ብቻ አይደለም። የ2016ቱን ምርጫ ለማሸነፍ ሲሉ ከሩሲያ ጋር አሲረዋል ተብሎ የተጀመረባቸውን የክስ ሂደትም መወጣት ይኖርባቸዋል። ምርመራው በመጪዎቹ ወራት እልባት ያገኛል ተብሎ ነው የሚጠበቀው አንጋፋው የፖለቲካ ተንታኝ ቶም ድፍራንክ ያስረዳሉ። መጪዎቹ ዓመታት ለፕሬዚዳንት ትራምፕ እጅግ አስቸጋሪ ይሆናሉ። ማለቴ ከዋና መርማሪው ሮበርት ሙለር የሚቀርቡባቸውን ማናቸውንም ክሶች መጋፈጥ ይኖርባቸዋል። ከባድ ዓመት ይጠብቃቸው ይመስለኛል። ዶናልድ ትራምፕ ከእንግዲህ በአብዛኛው የሚያተኩሩት በቀጣዩ ፕሬዝደንታዊ ምርጫ ላይ ይሆናል። በዚያው መጠን ግን ብዛት ያላቸው ዲሞክራት እጩዎች እርሳቸውን አሸንፈው ዋይት ሃውስ ቤተ መንግሥት ለመግባት ተስፋ ያደርጋሉ። ያሉት ደግሞ የቨርጂኒያው ዩኒቨርሲቲ ፕሮፌሰር ጊያን ማኪ ናቸው። እንደ እውነቱ ከሆነ የ2020 ፕሬዝዳንታዊ የምርጫ ዘመቻ የተጀመረ ይመስለኛል። ምናልባት ትክክል ላይሆን ይችላል። ነገር ግን ሁኔታዎቹ ሁሉ የሚጠቁሙት ይህንኑ እውነታ ይመስላል። በ2019 ቀጣዩ የአውሮፓውያኑ ዓመት ምን ሊፈጠር እንደሚችል ካሁኑ መተንበይ ባይቻልም ፕሬዝደንት ትራምፕ ያንድ ወይም የሁለት የሥራ ዘመን መፈጸም መቻል አለመቻላቸውን ግን ይወስናል ማለት አመሰግናለሁ ሰሎሞን ለቅንብሩ። የሰዓቱን ዋና ዋና የዓለም ዜና ላሰማችሁ። ኤርትራ በ ሃያ ዓመታት ውስጥ የመጀመሪያውን አምባሳደሯን ወደ ኢትዮጵያ ልካለች። አምባሳደር ሰመረ ርእሶም የሹመት ደብዳቤያቸውን ዛሬ ለፕሬዚደንት ሳህለ ወርቅ ዘውዴ አቅርበዋል። ኤርትራ ከኢትዮጵያ ጋር በዛላምበሳ በኩል የምትዋሰንበትን መተላለፊያ ትናንት መዝጋቷ መዘገቡ ይታወሳል። ቪዥን ለኢትዮጵያ የመጀመሪያውን ጉባኤውን ኢትዮጵያ ውስጥ ሲያካሂድ የመጀመሪያውን ጉባኤውን ዛሬ ጀምሯል። ለድርጅቱ ሰባተኛ ጉባኤው መሆኑ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የፊታችን እሁድ ይካሄዳል ከተባለው ፕሬዚደንታዊ ምርጫ ውጭ እንዲሆኑ መወሰኑ ያስቆጣቸው የሀገሪቱ ምስራቃዊ አካባቢዎች ነዋሪዎች ያደረጉትን ሰልፍ ለመበተን ፖሊስ ዛሬ በወሰደው እርምጃ በተቃዋሚዎች ላይ ቀጥተኛ ተኩስ መክፈቱና አስለቃሽ ጋዝ መርጨቱ ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራቅ ውስጥ ግዳጅ ላይ የሚገኙ ወታደሮቻቸውን ቀደም ሲል ባልተነገረ ድንገተኛ ጉብኝት ትናንት መካከላቸው ተገኝተው ካነጋገሩ በኋላ ዋሽንግተን ተመልሰው ገብተዋል። የዩናይትድ ስቴትስ መንግስት በከፊል ከተዘጋ ዛሬ ስድስተኛ ቀኑ ነው። በፕሬዝደንቱና በዲሞክራት እንደራሴዎች መካከል መግባባት ላይ ስለመደረሱ የታየ ፍንጭ የለም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 6 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀው ነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና እኔም ሰሎሞን አባተ ከፕሮዲውሰሩ ንጉሱ ታምሬና ከማህበራዊና የዌብ ፕሮዲውሰራችን አበባየው ገበያው እንዲሁም ከመላ ባልደረቦቻችን ጋር እንሰናበታለን። የትግርኛ ስርጭት ቀጥሎ ይቀርባል። እኛ በኩል ሰላም ጤና ይስጥልን። Thank you.